ለግድቡ መስሪያ የሚያስፈልጉትን መሣሪያዎች ከየት እናስመጣለን? የሚያስፈልጉ መሣሪያዎች ሁሉ ከጀርመን አገር እንዲገዙ ተዋውለናል። ጥቂቶቹ ደርሰውን በመጋዘናችን ውስጥ ይገኛሉ። ከጉዞ በሚመለሱበት ጊዜ መሣሪያዎችን ልናሳየው እንችላለን። ሊሰራ የታቀደው ግድብ የዋሽን ወንዝ ሸለቆ በመላው ውሃ ለማጠጣት የሚችል ይመስልዎታል? አሁን የሚሠራው ግድብ የሸለቆውን ሦስት አራተኛ የሚያክለውን መሬት ውሃ እንዲያጠጣ ተስፋ እናደርጋለን። ወደፊት ደግሞ ከዚህ የበለጠ ግድብ እንዲሠራ ታስበዋል። ከመሄዴ በፊት የግድቡን ሥራ የሚያመለክተውን ካርታ ለማየት እፈልጋለሁ። የሚቻል ከሆነ አንድ ኮፒ ቢሰጠኝ በጣም እወድ ነበር። አንድ ኮፒ ልንሰጠዎት እንችላለን። ከዚህ ሲወጡ ወደ መሐንዲስ ክፍ ሊግቡና አቶ ተሰማን አንድ ኮፒ ይጠይቁት። እኔም እጠራውና አንድ ኮፒ እንዲያዘጋጅልዎ አስታውሰዋለሁ። ስለ እርዳታውና ስላቀረቡልን መልካም ሐሳብ በጣም አመሰግነዎታለሁ። ካዋሽ እንደ ተመለስኩ እጠራዎታለሁ። ደግ ነው። ሥራው እንዲከናወን ለዎ ሙሉ ተስፋ አደርጋለሁ። ለራት የተቃጠርነውን ቀጠሮ እንዳይዘነጉት። አልዘነጋም። በዚያ ሰዓት ጊዮን ሆቴል እጠብቀውታለሁ። መልካም ነው። ይበሉ። ጤና ይስጥልኝ። አሜን። ጤና ይስጥልኝ። ልጅህ ወደ አሜሪካ የሄደው ስለ ከብት ርቢ ለመማር ነው? የለም፣ መሐንዲስነት ለመማር ነው። ከእኔ ጋር ወደ ጋራው መሄድ ትፈልጋላችሁ? ከሰዓት በኋላ ብትሄድ አብረንህ እንሄዳለን። የከብቶችህ እረኛ ብርቱ ሰው ይመስልሃል? አዎ፣ በጣም ብርቱ ሰው ነው። ቀድሞ የተመሰረተውን ከተማ ሄዳችሁ ታዩታላችሁ? አዎ እንሄድና እናየዋለን። የሕዝብ ጤና አጠባበቅ ስራ እየተስፋፋ ሄደ? አዎን ከቀድሞ አሁን ተስፋፍቷል። የጽህፈት መሳሪያ የሚሸጥበት ሱቅ ታውቃለህ? አሁን ባንኩ ፊት ለፊት አንድ ሱቅ አለ። ከአሜሪካ ልዩ ልዩ መሳሪያዎች መግዛት ይፈልጋሉ። ፈቃድ ካገኘሁ መግዛት ትፈልጋለሁ። ብዙ መሳሪያዎች ለማስመጣት ከማን ጋር መዋዋል ያስፈልገኛል? ከዋናው ዲሬክተር ጋር መዋዋል ያስፈልገውታል። እዚህ መጋዘን ውስጥ ስንት ልዩ መሳሪያዎች አስቀምጠሃል? አሁን ልነግራችሁ አልፈልግም። ያመጣሽውን የወጥ ቤት ዕቃ በመላ መለስሽው? አዎ፣ በመላ መልሻዋለሁ። አትክልቱን ውሃ ለማጠጣት የምትፈልገው መቼ ነው? ምናልባት ዛሬ ማታ ሳላጠጣው አልቀርም። የአዋሽ መሬት ምን አይነት አትክልት ያበቅል ይመስልሃል? በእውነቱ ምን አይነት አትክልት እንደሚያበቅል ልነግርህ አልችልም። ማንኛውንም ነገር በደብዳቤ አመልክተሃል? አዎ አመልክቻለሁ። የአዋሽን ወንዝ ግድብ ካርታው ላይ አመልክተሃል? አዎን አመልክቻለሁ። አርብ ማታ ወደ ሲኒማ ቤት አንሄድም? መሄድ ከፈለጋችሁ ደግ እንሄድ። የጠየቃችሁትን መሳሪያ ላኩላችሁ? አዎ ላኩልን። ስራው በሙሉ ተከናወነላችሁ? የለም፣ አልተከናወነልንም። ከአምባሳደሩ ጋር ቀጠሮ አደረግ? የለም፣ ገና ለመቃጠር መጣሁ። ከውጭ ጉዳይ ሚኒስትሩ ጋር መቃጠራችሁን ዘነጋችሁት? አዎ፣ ዘነጋ ነው። ዛሬ በውጭ አገር መንግስት መገዛት የሚፈልግ ሕዝብ ይኖር ይመስልሃል? አይመስለኝም። ግቢው ውስጥ ያለው ትልቁ ቢጫ ቤት ምን እንዲሆን ታሰበ? ግማሹ ሲኒማ ቤት፣ ግማሹ ደግሞ ምግብ ቤት እንዲሆን ታሰበ። ይህ ደግ ሐሳብ ይመስላችኋል? አዎ፣ ደህና ነው። እነ ለማን ቡና ለመጋበዝ ወደ ሆቴል እሄዳለሁ አልክ? አዎ፣ አሁን መሄዴ ነው። የሸትኸው ወንበርና ጠረጴዛ በመላ ስንት ነው? ቁጥሩ ስንት እንደሆነ አላውቅም። ከብት ከሚያረባው ሰውዬ ጋር የሚኖሩ ብዙ እረኞች አሉ። አዎ፣ በጣም ብዙ እረኞች አሉ።